የስልኮ ባትሪ ለምን ያህል ጊዜ እንደሚቆይ የሚወስነው የባትሪ ዕድሜ ነው፣ ደጋግመው የማይሞሉት ከሆነ። ነገር ግን ብዙውን ጊዜ ስልኮን የሚጠቀሙ ከሆነ ረዘም ያለ የባትሪ ዕድሜ ያለው ስልክ ያስፈልጎታል። ስልኮን ቪዲዮዎችን ለመመልከት ወይም ለማንበብ የሚጠቀሙበት ከሆነ ትልቅ የማያ ገጽ መጠን ያላቸው ስማርት ስልኮች ተመራጭ ናቸው።